የአሜሪካ ድምጽ ነው በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የማክሰኞ ምሽት ነሐሴ 21 2016 ዓ ም መሰናደው ጀመረ በኢትዮጵያ የዩናይትድ ስቴትሱ አምባሳደር እርቪን ማሲንጋ በትግራይ ክልል በጉብኝት ላይ ይገኛሉ። ትግራይ ከአስቸጋሪ ሁኔታ እየወጣች ባለችበት፣ እንዲሁም መላው ኢትዮጵያ ወደ አዎንታዊ ጊዜና መልሶ ግንባታ መመልከት በጀመረበት ጊዜ የተካሄደ የመልሶ ግንባታ ምሳሌ ነው። የምሽቱ አበይ ርዕሰ ጉዳይ በዚህ ዙሪያ የሚያጠነጥን ይሆናል። ሌሎች ዓለም አቀፍና የሀገር ውስጥ ዘገባዎችም ወደ እናንተ እናደርሳለን። ሰላም ጠና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዶ በመምራት አብሬያችሁ የምዘልቀው ኤደን ገረሞ ነኝ። ብርሃን ሀይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። የምሽቱ ዋና አዘጋጅ ቆንጅት ታየናት ከመላው የአሜሪካ ድምጽ የስቱዲዮና ዲጂታ ዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በድጋሚ እየጋበዝኩ አሁን ከአለም ዙሪያ ወደ ተሰባሰቡት ዜናዎች እንሻገራለን። ጤና ስጥልኝ፣ እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን ነው። የዩናይት ስቴትሱ አምባሳደር ኤርቪን ማሲንጋ ለስራ ጉብኝት ትግራይ ይገኛሉ። የግብጽ ወታደራዊ አውሮፕላኖች ሞቃዲሾ ገቡ። የዩናይት ስቴትሱ ከፍተኛ የደህንነት ባለስልጣን በሁለቱ ሀገሮች መካከል ለሚደረግ ንግግር ቤጂንግ ናቸው የሚሉት ይገኙበት አለ። ወደ ዝርዝሩ እንዝለቅ። የዩናይትድ ስቴትስ አምባሳደር እርቪንግ ማሲንጋ ለስራ ጉብኝት ትግራይ ይገኛሉ። በትግራይ ክልል የሶስት ቀናት የስራ ጉብኝት ለማድረግ ትናንት ሰኞ አመሻሽ ላይ መቅሌ የገቡት በኢትዮጵያ ዩናይትድ ስቴትስ አምባሳደር እርቪንግ ማሲንጋ የፕሪቶሪያውን ስምምነት ውጤታማነት አተገባበር በማረጋገጥና ፖለቲካዊ አለመግባባቶች በውይይት የመፈታታቸውን አስፈላጊነት በማጉላት ላይ እያተኮረ ነው ሲል አዲስ አበባ የሚገኘው የአሜሪካ ኤምባሲ ስለ ጉብኝታቸው ዓላማ አስታውቋል። አምባሳደሩ በዛሬ ውሏቸው በኤምባሲው ድጋፍ ጥገና የተደረገለትንና በክልሉ ምስራቃዊ ዞን የሚገኘውን የአቡነ አብርሃም ገዳም መጎብኘታቸው ተዘግቧል። ክቡራትና ክቡራን አድማጭ ተመልካቾቻችን በርዕሱ ላይ የተጠናቀረ ተጨማሪ ዘገባ በመጽሔት ክፍለ ጊዜ ይቀርባል። የዩናይትድ ስቴትሱ ከፍተኛ የደህንነት ባለስልጣን በሁለቱ ሀገሮች መካከል ለሚደረግ ንግግር ቤጂንግ ገብተዋል። የዩናይት ስቴትሱ ብሔራዊ ደህንነት ጉዳዮች አማካሪ ጄክ ሱሊቫን ከቻይናው ከፍተኛ ዲፕሎማት ዋንግ ዩ ጋር ዛሬ ቤጂንግ ላይ ተገናኝተው የሚያደርጉት ውይይት ውጤታማ እንደሚሆን ቀደም ብለው ተስፋ ማሳደራቸውን ገልጠው ነበር። ዛሬ ከቀትር በኋላ ቤጂንግ የገቡት ሱሊቫን ከውጭ ጉዳይ ሚኒስትር ዋንግ ጋር ውጤታማ ያሉትን ውይይት ለማድረግ መዘጋጀታቸውን ገልጠው በምንስማማባቸውም ሆነ በሌሎች መጠነ ሰፊ ጉዳዮች ዙሪያ ልዩነቶቻችንን ተጨባጭ በሆነ መንገድ መመልከት የሚያስችል ውጤታማ የሆነ ውይይት እናደርጋለን ብለው ነበር። በተመሳሳይም የውጭ ጉዳይ ሚኒስትር ዋንግ አዎንታዊና ውጤታማ እንደሚሆን ተስፋ ለጣሉበት ለዚህ ውይይት ዝግጁ መሆናቸውን እንደ አውሮፓውያን ሕዝብን አቆጣጠር ከሁለት ሺ 2016 ወዲህ ቤጂንግ ግን ሲጎበኙ የመጀመሪያው ለሆኑት የዩናይትድ ስቴትሱ ብሔራዊ ጉዳዮች አማካሪ ገልጠውላቸዋል። የግብጽ ወታደራዊ አውሮፕላኖች ሞቃዲሾ ገብተዋል። ሁለቱ አገሮች ካይሮ ላይ ወታደራዊ ስምምነት በተፈራረሙ ሁለት ሳምንታት ዕድሜ ሁለት የግብጽ ወታደራዊ አውሮፕላኖች ዛሬ ማክሰኞ ሞቃዲሾ ገብተዋል። ልዩ ልዩ የጦር መሳሪያዎችን የጫኑና ወታደራዊ መኮንኖችን ያሳፈሩት ሁለቱ ሲ130 ወታደ ወታደራዊ አውሮፕላኖች ከሞቃዲሻው አደን አዴ ዓለም አቀፍ አውሮፕላን ማረፊያ መድረሳቸውን ስማቸው እንዳይጠቀስ የጠየቁ ሁለት የሶማሊያ ምንጮች አመልክተዋል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ባለፈው የነሐሴ ወር ካይሮን በጎበኙበት ወቅት ሞቃዲሾና ካይሮ የተፈራረሙት ይህ ወታደራዊ ስምምነት የሁለቱን ሀገሮች ትብብር ያጎለብታል ብለው እንደሚያምኑም የሶማሊያ ባለስልጣናት ይናገራሉ። በሌላ በኩል እርምጃው እንደ አውሮፓውያን የዘመን አቆጣጠር በ2024 መጀመሪያ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን አወዛጋቢ የመግባቢያ ስምምነት ተከትሎ በሶማሊያና በኢትዮጵያ መካከል ያለው ግንኙነት እያሽቆለቆለ ባለበት ወቅት የተወሰደ መሆኑም ተመልክተዋል። እስራኤል በሐማስ ተይዞ የቆየ ሌላ አንድ ታጋች አስለቀቀች። ሐማስ ባለፈው መስከረም ወር መገባደጃ አስደንጋጭ ጥቃት ባደረሰበት ወቅት ተይዘው ከተወሰዱት ቁጥራቸው ሁለት መቶ ሀምሳ የሚደርሱ ሰዎች መካከል የሆኑ አንድ ሌላ ታጋች ማስለቀቋን እስራኤል በዛሬው ዕለት አስታውቃለች። የሃምሳ ሁለት ዓመቱን ካይድ ፋርሃን አልካዲን አስረኛውን ወር በያዘው የሁለት ወገኖች ጦርነት መሰንበቻውን ደቡባዊ ጋዛ ውስጥ ባካሄዱት ልዩ ወታደራዊ ዘመቻ ወቅት መታገዱን ያመለከተው የእስራኤል መታደጉን ያመለከተው የእስራኤል ጦር በአካባቢው ካለ አንድ የመተላለፊያ ዋሻ አቅራቢያ እንዳገኛቸው ባያመለክትም ተጨማሪ ዝርዝር መረጃ ግን ከመስጠት ተቆጥቧል። በኪቡትስ ማጌን የምግብ ማሸጊያ ፋብሪካ በጥበቃ ስራ ላይ ተሰማርተው ያገለግሉ የነበሩት አልካዲ በመስከረም 26ቱ የሐማስ ጥቃት ታግተው ከተወሰዱ በርካታ ከግብርና ጋር የተዛመዱ ስራዎች የሚተዳደሩ የአካባቢው ነዋሪዎች መካከል አንዱ ከሆነው የእስራኤሉ አረብ ቤድዊን ህዳጣን ማህበረሰብ ውስጥ ናቸው። አግልካዲ የሁለቱ ሚስቶች ባልና የ11 ልጆች አባት መሆናቸው ታውቋል። በአሁኑ ወቅትም በተረጋጋ የጤና ሁኔታ ላይ ይገኛሉ ያለችው እስራኤል ለተጨማሪ የጤና ምርመራ ወደ ሆስፒታል መወሰዳቸውን አመልክታለች። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። የምሽቱን ዜናዎች ያደረሰንና አሉላ ከበደን እናመሰግናለን። በመከታተል ላይ የምትገኙት የማክሰኞ ምሽት ነሐሴ 21 2016 ዓ ም ስርጭታችንን ነው። ዝግጅቱን በመምራት አብራችሁ የምቆየው ኤደን ገረሙ ነኝ። ብርሃን ኃይሉ እዚሁ ስቱዲዮ በመሆን ስርጭቱን ታከናውንላለች። እንዲሁም ደግሞ አባየው ገበያው የዌብ ና ማህበራዊ ድረገጽ ፕሮዲሰራችን ና ሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ እየጋበዝኩ ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር። መግቢያችን ላይ እንዳስተዋወቅ ነው የምሽቱ አብይ ርዕስ የዩናይትድ ስቴትሱ አምባሳደር ኤርቪን ማሲንጋ በትግራይ ክልል በጉብኝት ላይ መሆናቸውን ይመለከታል። በኢትዮጵያ የዩናይትድ ስቴትሱ አምባሳደር ኤርቪን ማሲንጋ በትግራይ ክልል የሶስት ቀናት ጉብኝት በማድረግ ላይ ይገኛሉ። ትላንት ሰኞ አመሻሹን መቀሌ የገቡት የአምባሳደር ማሲንጋ ጉብኝት የፕሪቶሪያ ስምምነት ውጤታማ አተገባበርን በማረጋገጥ እና ፖለቲካዊ አለመግባባቶችን በውይ ይት የመፍታት አስፈላጊነትን በማጉዳት ላይ ያተኮረ መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። አምባሳደሩ በዛሬ ውሏቸው በኤምባሲው ድጋፍና ጥገና የተደረገለትን በክልሉ ምስራቃዊ ዞን ክልተ አውላሎ ወረዳ የሚገኘውን የአቡነ አብረሃ ገዳምን ጎብኝተዋል። ጉብኝቱን የተከታተለው ዘጋቢያችን ሙልጌታ አጽበሀ ተከታዩን አሰናዷል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በትግራይ ክልል የሶስት ቀናት ጉብኝት ለማድረግ መቀለ ከተማ የገቡት ትላንት ነሐሴ ሀያ ቀን ሁለት ሺ አስራ ስድስት አመተ ምረት ነው። የጉብኝታቸው አንዱ ዓላማ የፕሪቶሪያውን ስምምነት ውጤታማ አተግባበር ማረጋገጥ መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ፖለቲካዊ አለመግባባቶች በውይይት የመፍታትን አስፈላጊነት ማጉላት፣ እንደዚሁም የክልሉ ዘላቂ ሰላም መረጋጋትም የጉብኝቱ ትኩረቶች መሆናቸውን ኤምባሲው አመልክቷል። ዩናይትድ ስቴትስ ድጋፍ የምታደርግላቸው የጾታዊ ጥቃት ተጎጂዎች የሚገኙባቸው አካባቢዎች እንደሚጎበኙም ኤምባሲው ጠቁሟል። የቀድሞ ተዋጊዎችን መልሶ ወደ ህብረተሰቡ ለመቀላቀል የሚሰሩ ስራዎችን እንደሚጎበኙም አስታውቀዋል። አምባሳደሩ ጉብኝቱን እያካሄዱ የሚገኙት ለሁለት የተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሀት አመራሮች ልዩነት እየጎላ መምጣቱን በታየበት ወቅት ነው። አምባሳደሩ በዛሬው ቆይታቸው በኤምባሲው ድጋፍ ጥገና የተደረገለትና በ በክልሉ ምስራቃዊ ዞን ክልተ ኣውላዕሎ ወረዳ የሚገኘው የአቡነ አብርሃም ገዳም ጎብኝተዋል። የተደረገው ጥገናም አድንቀዋል። ይህ ትግራይ ከአስቸጋሪ ሁኔታ እየወጣች ባለችበት፣ እንዲሁም መላው ኢትዮጵያ ወደ አዎንታዊ ጊዜና መልሶ ግንባታ መመልከት በጀመረበት ጊዜ የተካሄደ የመልሶ ግንባታ ምሳሌ ነው። በኢኮኖሚ በመሰረተ ልማትና በሌሎችም ብዙ መሰራት ያለበት አለ። ባህልም እንዲሁ ሚናው መጫወት አለበት ነው ያሉት አምባሳደር ማሲንጋ በቆይታቸው ተጨማሪ ከክልሉ አመራሮች ጋር ውይይት እንደሚያደርጉም ጠቁሞ ተጠቅመዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቐለ። የተከበራችሁ አድማጭ ተመልካቾቻችን የተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስት ሃምሳ ሚሊዮን ሊትር የምግብ ዘይት ወደ ሀገር ውስጥ እያስገባ መሆኑን አስታወቀ። መንግስት የኑሮ ውድነትን የመሻሻል እርምጃ አካል በማድረግ ሃምሳ ሚሊዮን ሊትር የምግብ ዘይት ወደ ሀገር ውስጥ እያስገባ መሆኑን ነው በቅርቡ ሰሞኑን ያስታወቀው አስተያየታቸውን በዚህ ጉዳይ ላይ የሰጡ የአዲስ አበባ ከተማ ነዋሪዎች መንግስት እርምጃ መውሰድ ከጀመረ በኋላ በዘይት ላይ የተወሰነ የዋጋ መሻሻል መኖሩን ገልጸው ሆኖም የዋጋ ንረቱ ፈታኝ መሆኑንም አስታውቀዋል። የምጣኔ ሀብት ተንታኝ የሆኑት አቶ አማኒሁን ረዳ በሀገር ውስጥ በበቂ መጠን ማምረት እስኪቻል ድረስ የኑሮ ውድነትን ጫና ለመቀነስ መንግስት ከውጭ የሚገቡ ፍጆታ ምርቶችን በብዛት ማስመጣቱን መቀጠል ይጠበቅበታል ሲሉ ተናግረዋል። ኬኔዲ አባተ ዘገባ አለው። ሀምሳ ሚሊዮን ሊትር የምግብ ዘይት ከጅቡቲ ወደ ኢትዮጵያ የማጓጓዝ ስራ ትናንት ሰኞ ነሐሴ 20 ቀን 2016 ዓ ም መጀመሩን የኢትዮጵያ መንግስት አስታውቋል። ባለፈው ወር ሐምሌ 22 ቀን ተግባራዊ የሆነውን ገበያ መር የውጭ ምንዛሬ ስርዓት ያካተተ የማክሮ ኢኮኖሚ ማሻሻያን ተከትሎ የዋጋ ንረትና የኑሮ ውድነት ጫናን ለመቀነስ መንግስት የተለያዩ የድጎማ እርምጃዎችን እንደሚወስድ በተደጋጋሚ መግለጹ ይታወቃል። ሃምሳ ሚሊዮን ሊትር ዘይት በመግዛት ወደ አገር ውስጥ የማስገባት እርምጃውም የኑሮ ውድነትን ለማሻሻል እና ገበያን ለማረጋጋት የሚወሰደው እርምጃ አካል ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር በማህበራዊ የትስስር ገጹ አስታውቋል። በዚህ ጉዳይ ላይ ማብራሪያ ለማግኘት የሚኒስቴር መስሪያ ቤቱ የተለያዩ ባለስልጣናት የእጅ ስልክ ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። አስተያየታቸውን የሰጡን የአዲስ አበባ ከተማ ነዋሪዎች በበኩላቸው የማክሮ ኢኮኖሚ ማሻሻያው ይፋ ከሆነበት ጊዜ ጀምሮ ወትሮውን ከባድ የሆነው የዋጋ ንረት ተባብሶ መቀጠሉን ይገልጻሉ። መንግስት እየወሰድኩ ነው ባለው እርምጃ በከፍተኛ መጠን ወጥቶ በነበረው የዘይት ዋጋ ላይ መጠነኛ ቀናሽ ቢታይም ሌሎች የፍጆታ ምርቶችም ከፍተኛ ጭማሪ አሳይተዋል ይላሉ አስተያየት ሰጪዎቹ። በመሆኑም መንግስት ተጨማሪ እርምጃዎችን መውሰድ አለበት ባይ ናቸው። አመለወርቅ ሳዲቅ፣ ዋጋ እንግዲህ መጀመሪያ የዶላር ምንዛሬው ጭማሪ በነበረበት ሰዓት በጣም ከፍተኛ ነበረ። አንድ አምስት ሊትር ዘይት አንድ ሺ አምስት መቶ ድረስ አንድ ሺ አራት መቶ ተሽጧል። ከዛም በኋላ ግን ኮምፓራቲቭሊ ለውጣል። ከዘይት ዘይቶች ይለያያሉ። ከአንድ ሺ አንድ መቶ ሰማኒያ እስከ አንድ ሺ ሰማኒያ ብር ድረስ ይሸጣል ዘይት። ሽንኩርት ግን እንደውም ጨምሯል። የአትክልት ነገር በሙሉ በጣም ጨምሯል። ጤፍማ በጣም ጨምሯል። 1950 የሚሸጥ ጤፍ አለ። በተለይ ዘቅታኛ ነዋሪው ላይ ጫና በዝቷል። ሎድ አለ በራሱ ማለት ነው። ያንን የሚቀንሰው መንግስት ነው። መንግስት ለደሃው ማህበረሰብ ድጎማ ማድረግ አለበት። ማንኛውንም ነገር እሱ ካልደጎመ አሁን አለው የስራ እንቅስቃሴ ስራ በጣም ተቀዛቅዟል። ያለው ሁኔታ ማለት ነው። እንደገና በዛ ላይ ተጨማሪ ነገር መንግስት ድጎማ ካላደረገ ኑሮ በጣም ከባድ ወይዘሮ ወይኗ ሰማን ደግሞ በፍጆታ እቃዎች ላይ የሚታየው የዋጋ ንረት መረጋጋት ሳያሳይ መቀጠሉ የእርሷንና የቤተሰቧን ኑሮ ይበልጥ ፈታኝ እያደረገ እንደሚገኝ ትገልጻለች። ከባድ ነው ጊዜውን። እኔ ተራርጬ የምኖር ሰው ነኝ። ተራርጬ ነው የምንኖረው። የሰው ቤት ጽዳት የተሰራው ነው ተራርጬ። ይሄ ቄጤማ ማታ ማታ በቆሎ ሽንብር አውጥተን እሸጣለን። እሱም እንዳንሸጥ አውጥቶ ይበትን ብናል ከዛም ኑሮ በዛሬ ዛሬ ስትሄድ ይሄ አክል ጨመረ ይላሉ። ወደ ጤፍ ስንሄድ ይሄ አክል ጨመረ ይላሉ። ተሯሩጠን የምንኖረው የቤት ክራይ ልጆች ይዘን የትምህርት ቤት መክፈያ አጥተን ትናንስ ቦታቸውን አምጥተን የምንከፍሎ ለልጆቻችን አንድ ዳቦ ገዝተን የምንሰጣቸው ቁርስ ከበሉ ምሳ ሳይበሉ የሚያድሩበት ቀን አለ። ሁለት ልጆች አለ ባለቤቴ ያለ፣ በእግዚአብሔር ቸርነት እንጂ አዲስ አበባ ድሃ ማይኖርበት በየጊዜ ሰርተ አምጥታ የቤት ክራይ ከፍለህ አንተ ጾምህ ነው ጾሜ ነው የማድረው ምሳ በልቼ የራስ አልበላ ነው። ሙሉ ልጆቼ የትናንስ ቦታ አጥቶ ከዚህ መገናኛ በእግራቸው ትምህርት ቤት የሚሄዱ በእግራቸው ይሄዳሉ፣ በእግራቸው ይመጣሉ። በኑሮውም በጤፉም በዘይቱ ገበያ ቢያስተካክለው፣ ሰርተን የምንበላበት ቦታ ቢሰጠን፣ መኖሪያ ቢሰጠን በአቅማችን እኛ እሱ ነው የምንፈልጎ። ራሄል ታኑ ደግሞ ሁሉ ነገር ጨምሯል፣ ዶላር ጨምሯል በማለት ሁሉ ነገር በጣም ኦቨር ሆኖ ከአቅማችን በላይ ነው እውነት። እና በቃ መቻልና መኖር ራሱ አልቻለ እውነት። እኔ አሁን ለምሳሌ ቆሎ ቆልቼ ነው የምኖረው። ቆሎ እየቆላሁ ለልጆቼ ቆሎ ማልሸጥ ሲለኝ ሳር ነው የምሸጠው። ቄጤማ ማለት ነው። ቄጤማን በምሸጥበት ሰዓት አሰሩም እየተባለን ነው። አሁን ሰዓት ላይ ማለት ነው። የያዝነውን እቃ እየተቀማን ነው እውነት። አሁን ከትላንት ወዳ በቃልቅሽ ነው ቤት የገባሁት። ለምን የያዝኩትን ያችን ቄጤማ የምሸጣትን እንደዚህ ንጥቃ አርገውኝ ወደዛ ነው የወረወሩብኝ። እና ለልጆቻችን አንድ ዳቦ ለመግዛት ሰርተን ለመግባት ራሱ ምንም በቃ ዘይት በጣም ጨምሯል። ሽንኩርት ራሱ ማለት ነው እስከ መቶ ሀያ ብር ሰርተንም ደግሞ ላችን የችን እንኳን ለመግዛት በምናችን እንዲሁ ለድሀ ለበታች ላለው ድሀ ማህበረሰብ እንኳን ቢታይልን። በቃ ይሄ ነው ምለው። መንግስት እየወሰድኩ ነው ያለው እርምጃ በኑሮ ውድነቱ ላይ ተጨባጭ ለውጥ አላሳየም የሚሉት ደግሞ አቶ አቢፈጠን ናቸው። ቀን በቀን የሚጨምር እንጂ ምንም ቅናሽ የለም። እኔ መንግስት ያን ነገር ዘወርም ብሎ ያየውም ሀያ ያለውም ነገር የለም ይናገራል፣ ግን ተመናገሩች ይህን ያህል እንትን ያቀረበውም ነገር የለም። ምንም የተለወጠ ነገር አላየም። እርግጥ በአንድ ሰሞን ጠፍቶ ነበር ተብሎ የተደበቀ ነበር፣ እሱ ወጣ ወጣ ማለት ጀምሯል። ዘይቱ ዘይቱ እንጂ የዋጋ እንትን ከአንድ ሺ ሁለት መቶ ከአንድ ሺ ሶስት መቶ በታች የለም። ራይ በዛው ነው የቆመው። እንግዲህ መንግስት ማድረግ ያለበት ድኻውን ህብረተሰብ፣ እንዳው ለማረጋጋት ተፈለገ በየአካባቢው አግብቶናል ይሄን ቁጥጥር አድርጎ የሚሸጥበትን ተመን አድርጎ በዛ በተመኑ እንዲሸጥ ያደርግ ነው መልክት ማሳለፈ የምጣኔ ሀብት ባለሙያው አቶ አማኒሁን ረዳ መንግስት የገበያውን ክፍተት በመሙላት ላይ ከፍተኛ ትኩረት ማድረግ እንዳለበት ይገልጻሉ። ሆኖም የእስካሁኑ ጥረት ከዋጋ ንረት ቅነሳ አንጻር በቂ አይደለም የሚሉት አቶ አማኒሁን በሀገር ውስጥ ምርት መሸፈን እስኪቻል ድረስ መንግስት ዘይት ገዝቶ ማስገባትን ጨምሮ የገበያ ክፍተቱን የመሙላት እርምጃውን መቀጠል እንዳለበት ይመክራሉ። እንግዲህ መንግስት ይህን የሚያደርገው አገር ውስጥ የሚኖር ምርት መጠን ከፍላጎት አንጻር በቂ ካልሆነ ተከትሎ የሚመጣው የዋጋ ጭማሪ ወይም የዋጋ ንረት ስለሆነ እሱን ለማረጋጋት ነው። ሀምሳ ሚሊዮን ሊትር ዘይት ኢትዮጵያን ለሚያክል መቶ ሀያ ሚሊዮን እና ከዛ በላይ ሕዝብ ላለበት ሀገር የሁለት የሶስት ወር ፍላጎቶቻችንን ያሟላ ካልሆነ ሲቀር ብዙ አይደለም እና በየጊዜው ይሄ አይነት ከውጭ ማስገባት መቀጠል አለበት። እስከ መቼ ድረስ በሀገር ውስጥ ይህንን ምርት ብቃት በብዛት አመርተን ገበያ ላይ ማቅረብ እንዲገኝ ማድረግ እስከንችል ድረስ፣ ሁለት ነገር አሁንም ተያይዞ መሰራት አለበት። ለአጣዳፊ የምርት ጥረት ገበያ ላይ እንዳይከሰት፣ አሁን እንደተደረገው አይነት ከውጭ በስፋት መግባት፣ ግን በዘላቂነት ችግሩን ለመቅረፍ የሀገር ውስጥን ፍላጎት በሀገር ውስጥ ምርት ወደ መተካት ፊትን ማዞር። ለዚህ ደግሞ ኢትዮጵያ በቅባት እህል ምርቶች ኢትዮጵያ በጣም ትልቅ አቅም ያላት ሀገር ነች። አሁን ጥሬውን ኤክስፖርት እያደረግን ያለነውን የቅባት እህሎች ፋብሪካ ገብቶ ዘይት ሆኖ፣ ሌሎችም እሴት የተጨመረባቸው ምርቶች እንዲሆኑ መስራት ያስፈልጋል። ለዛ ደግሞ መንግስት ወደ ዘርፉ መሰማራት የሚፈልጉ ባለሀብቶችን ማበረታታት የማክሮ ኢኮኖሚ ማሻሻያውን ተከትሎ የሚከሰት የዋጋ ንረትን ለመቀነስ መንግስት እንደ ምግብ ዘይት መድኃኒት ማዳበሪያና ነዳጅ ባሉ ከውጭ የሚገቡ ምርቶች ላይ ድጎማ ከማድረግና ደሞዝ ከመጨመር ባለፈ የገበያ ቁጥጥር ስራዎችን እንደሚያከናውንም መግለጹ ይታወቃል። ይሁን እንጂ በአገሪቱ ሰላም በማስፈን ምርታማነትን ማሳደግ ላይ ትኩረት ካልተደረገ የመንግስት እርምጃዎች ዘላቂ ውጤት አያመጡም በሚል በርካታ የምጣኔ ሀብት ባለሙያዎች ይሞግታሉ። na Amerika Demp, Kanada Bata, Addis Ababa ዘገባዎቻችን ይቀጥላሉ። ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር ለኢትዮጵያ ንግድ ባንክ የቀጠራቸው በሺዎች የሚቆጠሩ ሰራተኞች ሊሰናበቱ መሆኑ ተገለጸ። ከስራ ይሰናበታሉ የተባሉት ሰራተኞችም ከነሐሴ 25 2016 ዓ ም አንስቶ የስራ ውላቸው እንደሚቋረጥ ኮሜርሻል ኖሚኒስ የማስጠንቀቂያ ደብዳቤ እንደሰጣቸው ለአሜሪካ ድምጽ ተናግረዋል። አሰራተኞቹ ለረዥም ጊዜ ከሰራንበት የኢትዮጵያ ንግድ ባንክ መብታችን ሳይከበር አለአግባብ ከስራ ልንወጣ አይገባም፣ ሲሉም ነው የተናገሩት። በሌላ በኩል የኮሜርሻል ኖሚኒስ የሰራተኞች ማህበር ደግሞ ሰባት ሺህ የሚገመቱ ሰራተኞቹ ሊሰናበቱ መሆናቸውን ገልጸው የሰራተኞቹ ጥያቄ በአግባቡ ካልተስተናገደ ጉዳዩን ወደ ፍርድ ቤት እወስደዋለሁ ሲል አስጠንቅቋል። የሚሰናበቱት ሰራተኞች ሰባት ሺህ ሳይሆኑ ሁለት ሺህ አምስት መቶ መሆናቸውን የገለጸው ኮሜርሻል ኖሚኒስ ማህበር በበኩሉ ጉዳዩ በኢትዮጵያ ንግድ ባንክን እንደማይመለከት ጠቅሶ የባንኩ ሁለት የስራ መደቦች በመታጠፋቸው በቦታው ተመድበው ሲሰሩ የነበሩ ሁለት ሺህ አምስት መቶ ሰራተኞች የስራ ውላቸው ይቋረጣል ሲል ተናግሯል። እነዚህን ሰራተኞች ወደ ሌሎች ደንበኞች ለማዛወር እየሰራ መሆኑንም ለአሜሪካ ድምጽ ጨምሮ አስታውቋል። ስለ ጉዳዩ ከኢትዮጵያ ንግድ ባንክ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የዘገባውን ዝርዝር ጉዳይ የሚያሰማን ገብረ ሚካኤል ገብረ መድህን ነው። በኢትዮጵያ ከሶስተኛ ወገን አገልግሎቶችን በመውሰድ ሰራተኞችን ቀጥሮ በማስተዳደር የሚታወቀው ኮመርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር በኢትዮጵያ ንግድ ባንክ በደንበኞች መስተንግዶና በመዝገብ ቤት የስራ መደቦች ላይ ቀጥሮ ሲያሰራቸው የነበሩትን በሺዎች የሚቆጠሩ ሰራተኞቹን ከመጪው ነሐሴ 25 ቀን 2016 ዓ ም ጀምሮ ከስራ ሊያሰናብት እንደሆነ ተሰምቷል። የኮሜርሻል ኖሚኒስ የሰራተኞች ማህበር ባለፈው ሳምንት ቅዳሜ ነሐሴ 18 ቀን 2016 ዓ ም በጠራው የውይይት መድረክ ላይ የተገኙ ሰራተኞች ግን በኢትዮጵያ ንግድ ባንክ ከነበረው ስራችን አላግባብ ልንሰናበት አይገባም ሲሉ ቅሬታቸውን ገልጸዋል። በባንኩ በደንበኞች አገልግሎት የሥራ መደብ ላይ ተቀጥራ ላለፉት ስድስት ዓመታት ማገልገሏን የምትናገረው ትዕግሥት ሂጃቦ ውሳኔው ትክክል አይደለም ስትል ትቃወማለች። ምንም ባላወቅ ነው ምክንያት ከስራ መባረራችን በጣም ተሰምቶናል። እንደገና ጓደኞቼ ያሉ ብዙ የኔ ስር ቤት ተከራይተው ብቻቸው የሚኖሩ አሁን ራሱ አሳስቧቸዋል። ስሟን ያልገለጸች ሌላ ሰራተኛም ለባንኩ እድገት ትልቅ አስተዋጽኦ አድርገናል በዚህ መልኩ ልንሸኛ አይገባም ትላለች። በንግድ ባንክ ላይ በኮሜርሻል ኖሚኒስ ቢያንስ አስራ ሁለት ዓመትና ከዛ በላይ እየሰራን ሰዎች አለን። ያንን ስንሰራ ለድርጅታችን እኛ ለባንኩ የጀርባ አጥንት ነን ማለት ይቻላል። ባላሰብነው ሰዓት እንደዚህ በመሆኑ በጣም ተሰምቶናል። በውይይት መድረኩ ላይ የተገኙት የኮሜርሻል ኖሚኒስ የሰራተኛ ማህበር ፕሬዚደንት አቶ ባህሩ መለሰ በኢትዮጵያ የንግድ ባንክ ከነበረው ስራቸው የሚሰናበቱት በመላ ሀገሪቱ በደንበኞች አገልግሎትና በመዝገብ ቤት ተመድበው ሲሰሩ የነበሩ ወደ ሰባት ሺህ የሚገመቱ ሰራተኞች መሆናቸውን ለአሜሪካ ድምጽ ገልጸዋል። የሚሰናበቱት ሰራተኞች ሁሉም ሴቶች ናቸው የሚሉት ፕሬዝደንቱ የሰራተኞቹ ስንብት መነሻ የኢትዮጵያ ንግድ ባንክ ከኮሜርሻል ኖሚኒስ ጋር የገባውን የአገልግሎት ውል በማቋረጡ እንደሆነ ተናግረዋል። ኢትዮጵያ ንግድ ባንክ በራሴ ሰራተኞች አሰራለሁ ነው የሚለው። እኛ ደግሞ ስራው እያለ ሰራተኞች ሊባረሩ አይገባም። የስራ መደቡ አልተነሳም። አሁን ስም የመቀያየር ሰራተኛ የመቀያየር ጉዳይ እንጂ የስራ ፊልዱ ስላለ እነኚህ ሰራተኞች ባንኩ በድጋሚ ይህን ነገር አይቶ ወደ ስራ ገበታቸው እንዲመለሱ ባንኩ ሊያስቡበት የሚገባ ነገር ነው። ኮሜርሻል ኖሚኒስ በበኩሉ ከስራ የሚሰናበቱት ሰራተኞች ብዛት 7 ሳይሆን 2500 መሆኑን ገልጿል። የድርጅቱ የቢዝነስ ኦፕሬሽን ዲሬክተር አቶ ገብረ ሕይወት ጌታሁን ለአሜሪካ ድምፅ በሰጡት ቃል ደንበኞቻችን የሥራ መደቦቻቸውን ሲያጥፉ አሊያም ለሦስተኛ ወገን የሰጡትን አገልግሎት መልሰው በራሳቸው ሠራተኞች ለመሸፈን ሲወስኑ ከእኛ ጋር የገቡትን ውል የማቋረጥ መብት አላቸው ብለዋል። ተቋማቱ ከእኛ ጋር የገቡትን ውል ሲያቋርጡ፣ እኛም ከሠራተኞቻችን ጋር የገባነውን ውል እናቋርጣለን ይላሉ አቶ ገብረ ሕይወት። በዚህ መሰረት የኢትዮጵያ ንግድ ባንክ ቀደም ሲል በኮሜርሻል ኖሚኒስ ሲያሰራቸው የነበሩ ሁለት የሥራ ምደቦችን ማጠፉን አቶ ገብረ ሕይወት ጠቅሰው እኛም የሠራተኞችን የሥራ ውል አቋርጠናል ሲሉ አስረድተዋል። የሎቢና የፋይል ኦፕሬተር ተጠንቶ አያስፈልግም። አሁን ባለው አሁን ከተደረሰበት ሁኔታ አንጻር ታጥፏል ማለት ነው። የሥራ መደብ መታጠፍና ቀነሳ ይለያያል። ቅነሳ ማለት ካለው ሰራተኛ ላይ መቀነስ ነው። ይሄ ደግሞ የስራ መደቡ ታጠፈ ማለት ነው። ይህ ሲታጠፍ እኛ ደግሞ አማራጮችን እየፈለግን መመደብ ነው። ኮሜርሻል ኖሚኒስ ለሰራተኞቹ በሰጠው የማስጠንቀቂያ ደብዳቤ ላይ ግን የኢትዮጵያ ንግድ ባንክ በሶስተኛ ወገን ሲያሰራቸው የነበሩትን ሁለት የስራ መደቦች በራሱ የውስጥ ሰራተኞች መሸፈን እንደሚፈልግ ማሳወቁን ያመለክታል። የአሜሪካ ድምፅ የውሳኔውን ትክክለኛ መነሻ ለማወቅ ከኢትዮጵያ ንግድ ባንክ የሥራ ኃላፊዎች አስተያየት ለማግኘት ያደረገው ጥረት አልተሳካም። የኮሜርሻል ኖሚኒስ የሠራተኛ ማኅበር አባል የሆነበት የኢትዮጵያ የቱሪዝምና ሆቴሎች ኢንዱስትሪ ፌዴሬሽን በበኩሉ ኑሮ በከፋበት በዚህ ጊዜ ሠራተኞች ሊሰናበቱ አይገባም፣ ውሳኔውን እንቃወማለን ብለዋል። በውይይት መድረኩ ላይ የተገኙት የፌዴሬሽኑ አመራሮች ውሳኔው በተለይም ሴቶችን ለከፋ ችግር የሚዳርግ እንደሆነ ጠቁመው ትክክለኛ መነሻውንም እናጣራዋለን በማለት ገልጸዋል። አቶ ካሳ ቢሰጥ የፌዴሬሽኑ የኢንዱስትሪ ግንኙነት መምሪያ ኃላፊ ናቸው። ስምምነታቸው ምን ይላል? ሲያረጉስ መነሻ ያረጉት ምንድን ነው? በትክክልስ ኮመርሻል ባንክ በራሱ ሰራተኞች የስራ መደብ ለማሸፈን ታስበው ነው አይደለም የሚለውን በርካታ ጉዳዮች እንደ ፌዴሬሽን ከማህበሩ ጋር በጋራ ሆነን የሚሰራበት ሁኔታ ይኖራል። ሰራተኞቹ የሚያነሱት ሌላው ጥያቄ ከአገልግሎት ክፍያ ጋር የተያያዘ ነው። ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር የአገልግሎት ክፍያ የሚገባቸው ከአምስት ዓመት በላይ ያገለገሉ ሰራተኞችን ብቻ ነው ማለቱ ቅሬታን አስነስተዋል። ይህም ውሳኔ ቢሆን ተቀባይነት የለውም ይላሉ የሰራተኛ ማህበር ፕሬዚደንቱ አቶ ባህሩ መለሰ አሁን በቅርቡ ተወያይተናል። ጥሩ ደረጃ ላይ ለውጥ አለ። በኮሜርሻል ኖሚኒስ በኩል ያለ ለውጥ አለ። ለውጡ ምንድን ነው? ጠርቶ አወያይቶን ለሰራተኞቹ ባለው ክፍት ቦታ ስራ እንዲቀጠሩ እድገት እንዲያገኙ የማድረግ ስራ እየሰራ ነው የሚገኘው። አንድ ያልተስማማ ነው። ምንድን ነው? ከአምስት ዓመት በታች ያሉትን አንካፍልም ብለዋል። ያ ህግ የሚወስኑ ይሆናል ማለት ነው። የኮሜርሻል ኖሚኒስ የቢዝነስ ኦፕሬሽን ዲሬክተሩ አቶ ገብረ ህይወት በበኩላቸው ደንበኞቻችን ውላቸውን ሲያቋርጡ እኛም ሰራተኞቻችንን በአዋጁ መሰረት የሚገባቸውን ጥቅማ ጥቅም ሰጥተን እንሸኛለን ብለዋል። አዋጁ ግን የውል ዘመኑ ሳያልቅ ለሚቀነስ ሰራተኛ እንጂ የውል ዘመኑ አልቆ ለሚሰናበት ሰራተኛ የአገልግሎት ክፍያ እንዲፈጸም አያስገድድም ባይናቸው። በኢትዮጵያ ንግድ ባንክ መድበን ስናሰራቸው የነበሩትን ሰራተኞች በአዋጁና በሰራተኛ ማኅበሩ ሕግ መሰረት የሚገባቸውን ጥቅማ ጥቅም ሰጥተን ነው የምናሰናብታቸው የሚሉት ኃላፊው ሰራተኞቹ የተቋማችን የሥራ ባህል የሚያውቁና ልምድ የሚያካበቱ ስለሆኑ መልሰን ወደ ሌሎች ደንበኞች እንመድባቸዋለን በማለትም ገልጸዋል። እነዚህን ሰራተኞች በሌሎች የሥራ መደቦች የመመደብ ሁኔታ ነው የሚኖረው ማለት ነው። አዲስ ቅጥር አንቀጥር። እነዚህን ሰራተኞች በምናገኛቸው ቦታዎች ሪዲፕሎይ የማድረግ ወይም የመመደብ ስራ ነው እየሰራን ያለነው ማለት ነው እና በአብዛኛው ግን የማረጋግጥልህ ነገር በአሁኑ ሰዓት ባንኩም ላይ ሌሎች አማራጮች ስላሉ በዛ እንደገና የመመደብ ስራዎችን እየሰራን ነው። ይሄ ነው ብዬ በግልጽ ባላስቀምጥልህም፣ በአጠረ ጊዜ ውስጥ ግን ሰራተኞቹ እየተመደቡ የሚመጡበት ሁኔታ ነው ያለው። ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር ለተለያዩ የመንግስትና የግል ተቋማት ሰራተኞችን ቀጥሮ ከማስተዳደር በተጨማሪ የተወሰኑ የተቋማቱን አገልግሎቶች በኮንትራት መልክ ተረክቦ እንደሚያስተዳድርም ይገልጻል። ድርጅቱ በአርባ ተቋማት ውስጥ ቀጥሮ የሚያሰራቸው ወደ 45000 የሚደርሱ ሰራተኞች ሲኖሩት ከእነዚህ ውስጥ 34 ሺዎቹ በኢትዮጵያ ንግድ ባንክ ውስጥ ይሰራሉ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አሁን ሰዓቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ27 ደቂቃ ላይ ያመላክታል። ዘገባዎቻችን ይቀጥላሉ። ተከታዩ ዘገባ ወደ ሱዳን ነው የሚወስደን። በሱዳን ጎርፍ ተደርምሶ 30 ሰዎች ሞቱ። ግድብ ተደርምሶ ይቅርታ ግድብ ተደርምሶ ሰላሳ ሰዎች ሞተዋል። በምስራቅ ሱዳን ኃይለኛ ጎርፍ ውኃ ግድብ ተደርምሶ ቢያንስ የሀያ መንደር ነዋሪ የሆኑ ሰላሳ ሰዎች መሞታቸው ተዘግቧል። ይህም በርካታ ወራት ባስቆጠረው እና ጦርነት አብዝቶ የጎዳውን አካባቢ የበለጠ አውዱ ሞታል ሲል የተባበሩት መንግስታት ድርጅት ትላንትና ሰኞ ማስታወቁን አሶሽየትድ ፕሬስ ዘግቧል። ደረጀ ደስታ ዘገባለሁ ባለፈው እሁድ የጣለው ከባድ ዝናብ የብሔራዊ መንግስቱ የዲፕሎማቶችና የበርካታ እርዳታ ድርጅቶች በሺዎች የሚቆጠሩ ተፈናቃዮች መቀመጫውና ከምታገለግለው ከፖርት ሱዳን ከተማ በስተ ሰሜን 40 ኪሎ ሜትር ወይም 25 ማይል ርቀት ላይ የሚገኘውን የአርባት ግድብ አጥለቅልቀዋል። ወደ አርባት በሚወስደው መንገድ ላይ ትላንት ሰኞ የሮይተርስ ቪዲዮ ምስሎች ሰዎች አንድ ሰው ሲቀብሩና መቃብሩ እንዳይታጠብ በጭቃ ውስጥ በተንጣለለ እንጨት ሲሸፍኑ ያሳያል። ከጤና ጥበቃ ሚኒስቴር የአካባቢ አምቡላንስ ሾፌር ሀቢቡላህ ኦማር የአካባቢውን ነዋሪዎች ቤት ጠራርጎ የወሰደው ዝናብና ጎርፍ መኖሩን ስናውቅ ግዳጃችንን ለመውጣት ፈጥነን መጣን። እስከ አሁን ድረስ አምስት አስከሬን ቀብረናል። አሁን እየቀበርን ያለነው ስድስተኛው ነው። እግዚአብሔር ምዕረቱን ያወርደልን። የተጎዱትንም ወደ ፖርት ሱዳን ሆስፒታል አዛውርናል። የአካባቢው ባለስልጣናትን ጠቅሶ የጎርፍ አደጋው ወደ ሃምሳ ሺህ የሚጠጉ ሰዎችን መኖሪያ ቤት ጎድቷል ያለው የተባበሩት መንግስታት ድርጅት ይህ ቁጥር ከግድቡ በስተምዕራብ የሚገኘውን አካባቢ ብቻ የሚያመለክት ሲሆን በምስራቅ በኩል ያለው አካባቢ ሊደረስበት የማይችል ነው ብለዋል። ግድቡ የአገሪቱ ዋና የቀይ ባህር ወደብና የአውሮፕላን ማረፊያ ለሆነችው ለፖርት ሱዳን ዋነኛው የውሃ ምንጭ ነው። አገሪቱ የምትፈልገውን አብዛኛውን የእርዳታ አቅርቦት የምታገኘው በዚህ በኩል ነው። የአርባዓት ነዋሪው አሊሃ አህመድ ያለው ሁኔታ እጅግ አስቸጋሪ ነው ይላሉ። እውነቱን ለመናገር ሁኔታው አስከፊ ነው። ልጆች፣ ቤተሰቦችና አረጋውያን እና ሌሎችም ያለማቋረጥ መድኃኒት የሚያስፈልጋቸው ሰዎች አሉ። አሁን አራተኛው ቀን ነው። ጉዳዩ እኛ ስለምንልከው ምግብ ብቻ አይደለም። ወደ እነርሱ የጎረፈው ውሃ ሁሉንም ነገር ከመንደሩ አጠፋው። አሁን ያሉበትን ሁኔታ አናውቅም። የክልሉ መንግሥትና የሉዓላዊነት ምክር ቤት በፍጥነት ገብተው እንዲሰሩበት እንጠይቃለን። ባለስልጣናቱ ግድቡ መፍረስ መጀመሩንና ደለል መቆለል የጀመረው ከወቅቱ አስቀድሞ የመጣው ዝናብ ይጥልባቸው በነበሩት ቀናት መሆኑን ተናግረዋል። ጎርፉ ከጠራረጋቸው መንደሮች የአንዱ መንደር መሪ የነበሩት መሐመድ ዑስማን አልአባር፣ ወልበዋቢር፣ ወልጀናይን፣ ሁላም ሻሎ እንደና የውሃ ጉድጓዶች፣ መስኖዎቹና ማሳዎቹ በጎርፍ የተጠረጉት ከቀናት በፊት ነው ግድቡ ጨርሶ ከመደርመሱ በፊት ለጥቂት ጊዜ ያቆረው ውሃ ነበር። አሁን ድረስ ግን ከፖርት ሱዳን ምንም ነገር ማምጣት አልቻሉም። አሁን ግን እንደምታዩት ያመጡትን እርዳታ ማጓጓዝ አይቻልም። ሕፃናት ተርበዋል። መንገዶች ተዘግተዋል። የሱዳን ግድቦች መንገዶችና ድልድዮች እንደ ኤሮፓ አቆጣጠር ሚያዝያ 2023 በሱዳን ጦርና በፈጥኖ ደራሹ ጦር መካከል ያለው ጦርነት ከመጀመሩ በፊት በጥሩ ሁኔታ ላይ አልነበሩም። ሁለቱም ወገኖች አብዛኛውን ሀብታቸውን ወደ ግጭት በማሰማራታቸው የመሰረተ ልማት አውታሮች በጣም የተዘነጉ ሆነዋል። አንዳንድ ሰዎች በጎርፍ የተጥለቀለቀውን ቤታቸውን ጥለው አሁን መውጫ አተው ወደሚገኙበት ተራራ ማምራታቸውን የጤና ጥበቃ ሚኒስቴር አስታውቋል። የመንግስት የዝናብ ወቅት ግብረ ኃይል በመላ አገሪቱ በተከሰተ የጎርፍ አደጋ 132 ሰዎች መሞታቸውንና ቁጥሩም ከሁለት ሳምንት በፊት ከነበረው በ68 ከፍ ማለቱን ትላንት ሰኞ አስታውቋል። የመንግስት የዝናብ ወቅት ግብረ ኃይል በመላ ሀገሪቱ በተከሰተ የጎርፍ አደጋ እስካሁን 132 ሰዎች መሞታቸውንና ቁጥሩም ከሁለት ሳምንት በፊት ከነበረው በ68 ከፍ ማለቱን ትላንት ሰኞ አስታውቋል። በዚህ ዓመት በጣለው ዝናብና ተከትሎ በመጣው ጎርፍ ሳቢያ ቢያንስ 118000 ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ኤጀንሲ አስታውቋል። በጦር ኃይሉና በፈጥኖ ደራሹ ጦር መካከል በተፈጠረው አለመግባባት ሳቢያ የቀጠለው የሱዳን ግጭት ለበርካታ ሰዎች ሞትና መፈናቀል ምክንያት ሆነዋል። 50 ሚሊዮን ከሚደርሰው የሱዳን ሕዝብ ግማሽ ያህሉ በቂ ምግብ እንደማያገኝ መረጃዎች ያመለክታሉ። በሳውዲና በዩናይትድ ስቴትስ የሚመራው ጅዳ ላይ የተካሄደውን የተኩስ አቁም ሂደት ጨምሮ ተደራራቢ ጥረቶች እየተደረጉ ቢሆንም ጦርነቱ አልረገበም። አሁን ደግሞ ከአፍሪካ ነክ ርዕሰ ጉዳዮች ወጣ እንልና ወደ ዩናይትድ ስቴትስ የምርጫ ርዕሰ ጉዳይ ነው የምንዞረው። ፒው የምርምር ማዕከል የተሰኘ ተቋም እንደሚለው እንደ ኤሮፓያን አቆጣጠር ከ2020 ዓ ም ወዲህ የእስያ አሜሪካውያን ማህበረሰብ በአሜሪካ ቁጥራቸው እጅግ በፍጥነት እያደገ የመጣ ድምጽ ሰጪዎችን የያዘ ማህበረሰብ መሆን ችሏል። በ2022 ዓ ም የካሊፎርኒያ ግዛት በአሜሪካ ከፍተኛ ቁጥር ያላቸውን የእስያ ማህበረሰብ አባላት ሲይዝ ኒውዮርክ እና ቴክሳስ ደግሞ ይከተላሉ። የአሜሪካ ድምጿ ኤልዛቤት ሊ ከሂውስትን ቴክሳስ የላከችው ዘገባ የእስያ አሜሪካውያን ድምጽ ሰጪዎች ሊኖራቸው የሚችለውን አቅምና ተያያዥ ተግዳሮቶችን የቃኘ ነው። እንግድ ወልዴ እንደሚከተለው አሰናድቶታል። ሂውስተን ቴክሳስ የእስያውያኑ የምግብ አይነቶች መዓዛ ያወዳት ከተማ ነች። በከተማው የሚታየው የምግብ አይነት እስያውያኑ ታላቁ የሂውስተን አካባቢ በተባለው አዲሱ ሀገራቸው ተዋህደው መኖራቸውን የሚያመለክት ነው። ፎርት ቤንድ የተሰኘው አውራጃ ከእነዚህ አካባቢዎች አንዱ ሲሆን ከህዝቡ 21 በመቶ የሚሆኑት እስያውያን ናቸው። ትውልደ ቻይና አሜሪካዊቷ ጄጄ ክሊመንስ የዚህ ስፍራ ነዋሪ ናቸው። እንደማስበው ሁለቱም ፓርቲዎች የእስያ ማህበረሰቡን መዘንጋት አይችሉም። እስያ አሜሪካውያን በአሜሪካ ቁጥራቸው እጅግ በፍጥነት እያደገ የመጣ ድምፅ ሰጪዎችን የያዘ ማህበረሰብ መሆኑን የድምፅ ቆጠራ አሃዞች ያመለክታሉ። ባለፉት በተካሄዱት ሁለት ፕሬዝደንታዊ ምርጫዎች ከዚህ ማህበረሰብ የመጡ ድምፅ ሰጪዎች ቁጥርም ጨምሮ ታይተዋል። የዲሞክራቲክ ፓርቲ እጩዋ ካማላ ሄሪስ ይህንን በማስተዋል እስያውያኑ ላይ ያተኮሩ ሁለት የምርጫ ማስታወቂያዎችን ለቀዋል። አብዛኞቹ እስያ አሜሪካውያን ከሪፐብሊካን በበለጠ ዲሞክራት እንደሆኑ ይገልጻሉ። ለዚህ አንዱ ምክንያት ደግሞ ከግማሽ በላይ የሚሆኑት እስያ አሜሪካውያን ተሰደው የመጡ መሆናቸው ነው። ቤኪ ኪም ለመጀመሪያ ጊዜ ድምፅ ለመስጠት ተዘጋጅተዋል። የትራምፕ ፖሊሲዎች እዳጣን ወይም አነስተኛ ቁጥር ያላቸው ማህበረሰቦች የሚጎዱ ይመስለኛል። ሪቻርድ መሪ በሂውስተን ዩኒቨርሲቲ ተመራማሪ ናቸው። ስለ ትራምፕ የስደተኞች ፖሊሲ የሚሉት አለ። አብዛኛዎቹ ፖሊሲዎች ከሜክሲኮና ደቡብ አሜሪካ በመጡ ሕገ ወጥ ፍልሰተኞች ላይ ያነጣጠሩ ብቻ ሳይሆን ህጋዊ ፍልሰትን የሚያገዱ ናቸው። በዚህ ዓመት የተሠራ አንድ ጥናት እንዳመለከተው 22 ከመቶ የሚሆኑት እስያ አሜሪካውያን ሪፐብሊካን መሆናቸውን አመልክተዋል። ዳንኤል ዎንግ ትውልድ ቻይና አሜሪካዊ ናቸው። እሴያውያን የሚሹት አነስ ያለ መንግስት ነው ተረፍረፍ ያለ ነጻነትና አነስተኛ ቀረጥ 31 በመቶ የሚሆኑ እሴ አሜሪካውያን ደግሞ ከየትኛውም ፓርቲ ያልወገኑ መሆናቸውን ጥናቱ አመልክተዋል 42 በመቶ የሚሆኑት እሴ አሜሪካውያን የትኛውም ፓርቲ በምርጫ ጉዳይ ቀርቧቸው እንደማያውቅ አስታውቀዋል በአካባቢው ምክር ቤት ተመርጠው ያገለገሉት ዳንኤል ዎንግ ለዚህ በከፊል ተጠያቂ የሚያደርጉት እነርሱኑ እሴ አሜሪካውያኑን ነው የተደራጀን አይደለንም። የአሜሪካን ፖለቲካ ስሪትን አልተረዳንም። ለዛም ነው በጋራ ግባችን ላይ ኃይላችንን ማሰባሰብ ያልቻል ነው። የጋራ የምንለው ግብም አልፈጠርንም። 15 ሚሊዮን ይሆናሉ ተብለው የሚገመቱት እስያ አሜሪካውያኑ ከተለያዩ አገራት የመጡ በመሆናቸው አንድ ለማድረግ አስቸጋሪ ነው ተብሏል። ለምርጫ ገንዘብ እንዲያዋጡ ማድረግም እንዲሁ። ዳንኤል ዎንግ በአካባቢ ምክር ቤት ለመመረጥ በተንቀሳቀሱበት ወቅት የገጠማቸውም ችግር ይኸው ነው። እስያውያን ለፖለቲካ ዓላማ ገንዘብ መስጠት አልለመዱም፣ እንዴት እንደሚሰራም አያውቁም። ቀደም ብለን ያነሳናቸው ጄጄ ክሊመንስም ለአካባቢው አስተዳደር ተወዳድረው ነበር። የእስያ ማህበረሰብ እንደ ክርስቲያን ማህበረሰብ አይደለም። ክርስቲያኖቹ የመስጠት ልማድ አላቸው። እናም ማስተማር ያስፈልጋል። ልትቀርባቸው ያስፈልጋል። ባለፈው ፕሬዝደንታዊ ምርጫ 60 በመቶ የሚጠጉ እስያ አሜሪካውያን ድምፅ ሰጥተዋል። የፖለቲካ ተንታኞች እንደሚሉት አዲስ ዜግነት የሚያገኙ እስያ አሜሪካውያንን ቀረብ ብሎ ማነጋገርና የፖለቲካ ሂደቱን በተመለከተ ትምህርት መስጠት ተሳትፎ እንዲያደርጉ ሊያነሳሳቸው ይችላል። ኤሊዛቤት ሊ ከሂውስተን ለላከችው ዘገባ። እንግዲህ ወልደ ነኝ ዋሽንግተን ዲሲ። ስትከታተሉ የቆያችሁት የምሽቱን አብይ ጉዳዮችና እንዲሁም ደግሞ ዜናዎችና ዘገባዎችን ነበረ። አሁን ደግሞ የትንታኔ ነክ ዘገባዎችን ወደምንከታተልበት ክፍል እንሻገራለን። የምሽቱ ሁለተኛ ክፍል ርዕሰ ጉዳይ የሚጀምረው ወይም ደግሞ አብይ ያደረገው የሴቶችን ጉዳይ ነው። በአሰቃቂ ሁኔታ ተደፍራ ለተገደለችው ህጻን ሄቨን አወት የተለያዩ አካላት ፍትህ መጠየቃቸውን የቀጠሉ ሲሆን አርብ እለት አዲስ አበባ በሚገኘው ኢሌሌ ሆቴል ሊደረግ የነበረው ጋዜጣዊ መግለጫ እና የሻማ ማብራት ስነስርዓት በጸጥታ አካላት እንዲቋረጥ ተደርጓል። የእናቶች ወቅስ ለልጆቹ አስተዳደግና አመጋገብ የተሰኘው በፌስቡክ ላይ ከግማሽ ሚሊዮን በላይ አባላት ያሉት ቡድንም ቅዳሜ ዕለት ባካሄደው የደም ልገሳ መርሃ ግብር ላይ እናቶችና ህጻናት የሚያስጠልላቸው ይፈልጋሉ ሲሉ ቅሬታ አቅርበዋል ሲል ህፃን ሄቨንን ለማሰብና ፍትህ ለመጠየቅ እየተደረጉ ያሉ ጥረቶችን አስመልክቶ ስመኝሽ የቆየ ያሰናዳችው ዘገባ ተከታዩ ነው። የኢትዮጵያ ሴቶች ማህበራት ቅንጅት ከተለያዩ የመብት ተሟጋቾች እና የህግ ባለሙያ ሴቶች ማህበር ጋር በመተባበር በአሰቃቂ ሁኔታ ተደፍራ ለተገደለችው የሰባት ዓመቷ ህፃን ሄቨን አወት ሀዘናቸውን ለመግለጽና ፍትህ ለመጠየቅ አርብ ዕለት ጠርተውት የነበረው ጋዜጣዊ መግለጫና የመታሰቢያ ሻማ የማብራት ስነ ስርዓት በጸጥታ አካላት እንዲቋረጥ መደረጉን የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዳይሬክተር ወይዘሮ ሳባ ገብረ መድን ገልጸውልናል። ያው የህፃን ፌበንን በተመለከተ እሷን ምክንያት አድርገን በአጠቃላይ ብስነጾታ ይጥቃት በሀገራችን ስላለ ሁኔታ መወሰድ ስላለባቸው እርምጃዎች እና ጥያቄዎቻችንን ነበረ የሚመለከት ነው። ፍቃድ መጠየቅ ነበረባችሁ ነው ያሉት። ቅድማችሁ ፍቃድ መጠየቅ ነበረባችሁ ይህን ለማካሄድ ነው ያሉት። በመንገድ ዳር ወይም በህዝብ ስፍራዎች የሚካሄዱ ሰልፎች ካልሆኑ በስተቀር ጋዜጣዊ መግለጫ ለማዘጋጀት ፈቃድ እንደሚያስፈልግ አናውቅም ነበር ያሉት ወይዘሮ ሳባ የአርቡ ጋዜጣዊ መግለጫ እንዲሰረዝ ትዕዛዝ የሰጠው አካል ማን እንደሆነ እንደማያውቁም ተናግረዋል። ይ እንግዲህ ማን እንደሆኑ አናውቅም፣ ግን ያው ፖሊስ ነው ሲቪል የለበሱ ሰዎች ናቸው። ሲቪል የለበሱ ናቸው። ከዛም ሌሎችም ሚሊተሪ የለበሱ ነበሩ። ግን እዚህ ከዚህኛው አካል ይሁን ከሌላ አካል ያየነው ወረቀት የለም። ግን በአጠቃላይ ሕገወጥ ነው በሚል ነው ፍቃድ አልተጠየቀበትም ብለው ነው እንዲቋረጥ ተጠየቀው። ከዛ በኋላ ስብሰባው ከተበጠነ በኋላ ያው ሄደናል ወደ የቤታችን። ጋዜጣዊ መግለጫው በተጀመረ ጥቂት ደቂቃዎች በጸጥታ አካላት ከተቋረጠ በኋላ ጋዜጠኞችና ተሳታፊዎችም የቀረጿቸውን ቪዲዮዎች እንዲያጠፉ ተደርገዋል። በተለያዩ ማህበራዊ ሚዲያዎች የመገናኛ ብዙሃን እና የመብት ተቆርቋሪ አካላት መነጋገሪያ የሆነችው የሰባት ዓመት ሕፃን ሄቨን አወት ያስገድዶ መድፈር ወንጀልና ግድያ የተፈጸመባት በባህር ዳር ከተማ ቀበሌ 14 ተብሎ በሚጠራው አካባቢ ሐምሌ 25 2015 ዓ ም ነበር። ወንጀሉ ህዝብ ጆሮ የደረሰው ግን እናቷ ሲስተር አበቄልሽ ለሚዲያ ቃለ ምልልስ ከሰጡ በኋላ ሲሆን፣ ወንጀሉን በፈጸመው ግለሰብ ላይ የተላለፈው የ25 ዓመት እስራት በቂ አይደለም በሚል ጥያቄ አስነስቷል። በህፃኗ ላይ የተፈጸመው ጥቃትም ከግለሰብ አንስቶ እስከ የሴቶች መብት ተሟጋቾች እና ሌሎች የማህበረሰብ አካላት ቁጣን ቀስቅሷል። ቁጣቸውን እየገለጹ ካሉት መካከል የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የተሰኘውና በፌስቡክ ላይ ከ ስድስት መቶ ሺህ በላይ አባላት ያሉት የእናቶች ስብስብ ይገኝበታል። ቡድኑ ስለ ወንጀሉ ከሰማ ጊዜ አንስቶ እናቶች የተሰማቸውን ስሜት የቡድኑ መስራች አባልና ዋና አስተባባሪ ቲና ተረፈ ታስረዳለች። እጅግ በጣም ነው የሚያስደነግጠው። በጣም የሚያስደነግጥ ማለት በብዙ መንገድ አንደኛ እናት እንደመሆኔ ሁለተኛ እሷ ህፃን መሆኗ የደረሰባት ተደራራቢ ነገር፣ ሶስተኛው ደግሞ ወደፊትስ ምንድን ነው የሚሆነው፣ የቅም ልጆቻችን እንዴት ነው የሚቀጥሉት? የህፃን ሄቨን ጉዳይ ወይንም እስካሁን ድረስ ድምፅ እየሆንላቸው ያለን የተጠቁ ሰዎች ጉዳይ በሚዲያ ስለመጣ ወይንም በሚዲያ ስለተሰማ ነው። በየቤታቸው ደግሞ እንዲሁ ጥቃት እየደረሰባቸው ግን ወደ ሚዲያ ያልመጣ ያልመጣ ብዙ እዛ ጋባ ውስጥ የሚመጡልን ጥያቄዎች፣ የአድኑን ድምፅና ጩኸቶች እጅግ በጣም ብዙ ናቸው። እና ልጆቻችንን በሰላም እንዴት ነው ውለው ልናገኛቸው የምንችለው የገዛ ቤት ውስጥ እንደዚያን ነገር የሚደረግ ከሆነ ብዬ በጣም ብዙ ነገር ነው ያሰብነው። የእናቶች ወግ ቡድን የሄቨንን አሟሟት መነሻ በማድረግ በህጻናትና ሴቶች ላይ የሚደርሱ ተመሳሳይ ጥቃቶች እንዲቆሙ ህጉም ከለላ እንዲሰጥ ለመጠየቅ ቅዳሜ ዕለት አዲስ አበባ በሚገኘው ብሔራዊ የደን ባንክ ተሰባስቦ ነበር። የሄቨን እናት ሲስተር አበቄለሽ በተገኘችበትም ጋንዲ ሆስፒታል ውስጥ ተመሳሳይ ጥቃት የደረሰባቸው ሴቶችና ህጻናት በሚገኙበት ዋንስቶፕ ማዕከል ውስጥ የህጻናት መጠበቂያ ቁሳቁስ የመለገስ እንዲሁም ምሳ የማብላት ስነስርዓት አካሂደዋል። የቡድኑ አባል የሆነችው ሊዲያ መኮንን በዕለቱ ያስተላለፉትን መልእክት እንዲት ገልጻለች። ስንጠይቅ የነበረው አንድም ማህበረሰቡን ልጆቹን በምን አይነት ቅርበት ማሳደግ እንዳለበት፣ ወንድ ልጆቹን እንዴት አድርጎ የሰውን ልጅ ክብር ማሳየት እንዳለበት፣ የሴት ልጅ ክብር ማሳየት እንዳለበት፣ እንዴት አድርጎ ጥቃት አድራሽ ልጆቹን ሳይሆን ጥቃት ከላይ ልጆቹን ማሳደግ እንደሚችል ነበር ስናወራ የነበረው። በዛው ልክም ደግሞ መንግስትም መጠለያ የሆነ ህግ እንዲሰጠን ጠይቀናል። ማለት ህጎች እንዲሻሻሉ እንፈልጋለን። በእናቶች ወግ ቡድን ውስጥ ካላት አስተዋጽኦ በተጨማሪ የኔ ዋኔ የተሰኘ በጎ አድራጎት ድርጅት መስራችና ዳይሬክተር የሆነችው ሊዲያ እንደምትለው ኢትዮጵያ ውስጥ ያሉት ህጎች ስራ ላይ ውለው ለሴቶችና ህጻናት ከለላ መስጠት አለመቻላቸው ህብረተሰቡን ተስፋ ያስቆረጠ ጉዳይ ነው። ከመጀመሪያው ጀምሮ ሲጀመር ህጉ ህዝቡን ተስፋ ያስቆረጠ። እነዚህ ሰዎች ወደ እኛ ጋር ሲመጡ ህግ ብለው በአብዛኛው ህግ ብለው ሳይሆን የሚመጡት በምን አይነት መልኩ ራሳችንን እናድን፣ እንደዚህ ማስፈራሪያ እየደረሰብን ነው ምናምን ብለው ነው እንጂ የሚመጡት በህጉ ላይ አብዛኛው ሰው ተስፋ ቆርጣል። ህጉ ገና ከመጀመሪያው ከአቀባበል ጀምሮ አንዲት ሴት ተጠቅቻለሁ ወይም አንድ እናት ልጇን ይዛ ተጠቅታለች ብላ ካለበት ፖሊስ ጣቢያ ከምትቀርብበት ሰዓት አንስቶ በጣም ተስፋ የሚያስቆርጥ ነው። እናቶች ራሳቸው ናቸው ሄደው የሚያስመረምሩት። ላይታመኑ ይችላሉ። በጣም ብዙ ፕሮሰስ። አልፎ አልፎ ነው ወደ ፍርድ ቤት የሚሄደው ማለት ነው። ከዛ ውጪ ደግሞ ከለላ የለውም። ምስክር እንኳን ቢኖርሽ ለምስክር እንኳን ከለላ የሌለው ህግ ነው ያለው። ባለፈው አንድ አመት ውስጥ ብቻ ከሰላሳ በላይ በሴቶችና ህጻናት ላይ ደረሱ ጥቃቶችን የእናቶች ወግ ማስተናገዱን የምትገልጸው ሊዲያ ወደ ህግ የሄዱት ከአስር እንደማይበልጡ ትናገራለች። ለዚህ ምክንያቱም የጥቃት አድራሾች በዋስ የመለቀቅ ተመልሶ ያጠቃኛል ብሎ የመፍራት በቂ ያልሆነ ፍርድ ሲፈረድ ማየትና የመሳሰሉት መሆናቸውንም ታብራራለች። በተመሳሳይ ሁኔታ የኢትዮጵያ የህግ ባለሙያ ሴቶች ማህበር እያገባደድነው ነው ባለነው አንድ አመት ውስጥ ብቻ ከስድስት መቶ በላይ በሴቶችና በህፃናት ላይ የደረሱ ጥቃቶችን አስተናግዷል። እነዚህም ማህበሩ ማየት የቻላቸው ብቻ ሲሆኑ የአርቡን ጋዜጣዊ መግለጫ እና የሻማ ማብራት ስነ ስርዓት ያዘጋጁት የኢትዮጵያ ሴቶች ማህበራት ዋና አላማቸው ይህን ችግር ለማስቆም ምን ማድረግ ይቻላል የሚለውን መፍትሄ ለመጠቆም እንደነበር ወይዘሮ ሳባ ያስረዳሉ። ያው የሄቨን ጉዳይ የምንሻውን እንጂ እኛ እንደሁም ብዙዎችን ኬዞች አውጥተን ነው። በአመት ውስጥ የተፈጠሩ ጥቃቶችን በተለያየ መልኩ እየተፈጸሙ ያሉ ጥቃቶችንም ጠቅሰን ነው ይሄን ነገር ያው በሷ ምክንያት ሆኖ ግን ሌሎች ላይ እንዳይደርስ ለማድረግ ነው። በአጠቃላይ የነበረው ስብሰባ ጋዜጣዊ መግለጫ ብቻ ሳይሆን ሻማማ ብርታ የሰፖርታችንን ሶሊዳሪቲያችንን ከመዋቸዋ ጋር ለማድረግ ነበረ። ያው አልተሳካም። ከዚህ ቀደም የወንጀልና የቤተሰብ ህጉን በማሻሻል እንዲሁም ዓለም አቀፍ ስምምነቶችን በመፈረም ብዙ ስራዎች መሰራታቸውን የገለጹት ወይዘሮ ሳባ ህጎቹ ሳይፈፀሙ ሲቀሩ ግን ሴቶችና ህፃናትን ለበለጠ ጥቃት እንደሚያጋልጥና አጥቂዎች ሊበረታቱ ተጠቂዎች ደግሞ ሊሸማቀቁ እንደሚችሉ ያሰምሩበታል። ለተጎጂዎች ከለላና ጥበቃ ከማድረግ በተጨማሪም ለተከሳሽ ቤተሰቦችና ህጻናት ልጆችም ጥበቃ ሊደረግ እንደሚገባ ወይዘሮ ሳባ ገልጸዋል። መከላከል የምንችልባቸውን መንገዶች ስራ ላይ መዋል አለብን። ከዛም በላይ ደግሞ ተፈጽሞ በሚገኝበት ጊዜ የበለጠ እነዛ ልትክክሉ ልትል ያስገኝ በሚችልበት ሁኔታ የፆታዊ ጥቃት የራሱ የተለየ የሆነ ይዘት ስላለው አፈጻጸሙ እንደ ሌሎቹ አይነት ወንጀሎች አለመሆኑ መሰረት አድርጎ ሁለተኛ ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶች መሰረት በማድረግ የበለጠ ለምሳሌ የህፃናት የበለጠ ጥበቃ መንግስት የማድረግ ግዴታ አለበት እና እነዚህ አይነት ነገሮች በሚፈጸሙበት ጊዜ በሴቶች ላይም ይሁን በህፃናት ላይ ምርመራው የራሱ የሆነ አቅም የሚፈልግ ነገር አለው እና ሙሉ የሆነ አቅምም ሰው ኃይልም ቴክኒካል የሆነውንም ሪሶርስ ኢምፕሌስ ማድረግ አስፈላጊ ነው። ወይዘሮ ሳባ ጋዜጣዊ መግለጫው የተሰረዘበትን ምክንያት ከፍትህ አካላት ምላሽ ለማግኘት እንደሚጠሩና ጋዜጣዊ መግለጫውንም ሆነ የሻማ ማብራት ስነስርዓቱን ድጋሚ ለማካሄድ እንደሚያስቡ ገልጸውልናል። በሄቨን ላይ የደረሰውን አሰቃቂ ጥቃት ተቃውመው ቅዳሜ ዕለት የተሰበሰቡት እናቶችም ሴቶችና ህፃናትን ከጥቃት መጠበቅ የሚችልና ለተጎጂዎች ከለላ የሚሰጥ ፍትህ እስኪገኝ ማህበረሰቡ ሳይሰላች ጥያቄውን ማቅረብ እንዲቀጥል ጠይቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ነሐሴ 21 2016 ዓ.ም መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን እያገባደድን ነው። የአቪዬሽን አሰራርን በመጣስ ለተጠረጠሩ ስድስት ሰዎች ፍርድ ቤት ቀርበዋል። ባለፈው ሐሙስ ነሐሴ አስራ ስድስት ቀን ከአዲስ አበባ ወደ መቀሌ ለመጓዝ በተዘጋጀ አውሮፕላን ውስጥ የአቪዬሽን አሰራርን በጣሰ መንገድ ግርግርና ወከባ በመፍጠር የተጠረጠሩ ስድስት ተከሳቾች ዛሬ ለሁለተኛ ጊዜ የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት ቀርበዋል። ከተጠርጣሪዎቹ ጠበቆች አንዷ ጀሚላ መስፍን ለአሜሪካ ድምጽ እንደገለጹት ፍርድ ቤቱ የቀረበለትን የዋስትና ጥያቄ ባለመቀበል የፌዴራል ፖሊስ የጠየቀውን የ14 ቀናት የጊዜ ቀጠሮ ፈቅዷል። የፌዴራል ፖሊስ ወንጀል ምርመራ ቡድን ተጠርጣሪዎቹ የአቪዬሽንን አሰራር ሕግ ከመጣስ ባለፈም በሽብር ወንጀል ምርመራ ስለጀመርኩ የዋስትና ጥያቄያቸውን ውድቅ ይደረግ ማለት መከራከሪያ ማቅረቡን ጠበቃዋም አመላክተዋል። የተከሳሽ ጠበቆች በበኩላቸው ተጠርጣሪዎቹ የፈጸሙት አነስተኛ ጥሰት በሽብር አዋጁ የሚታይ አይደለም ሲሉ ነው የተከራከሩት። ፀሐይ ዳምጣው ተከታዩን አድርሰናለች። የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት ከትናንት ጀምሮ እየተመለከተው በቲክቶክ ባሉት ተከታዮች የሚታወቀውን ዮሐንስ ዳንኤል ወይም ጆኒ ዳንኤልን ጨምሮ ነሐሴ 16 ቀን ከአዲስ አበባ ወደ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የአቪሽን አሰራርን በጣሰ መንገድ ግርግርና ወከባ በመፍጠር የተጠረጠሩ ስድስት ተከሳሾችን ጉዳይ ነው። ከተጠርጣሪዎቹ ጠበቆች አንዷ ጀሚላ መስፍን ትናንትናና ዛሬ የነበረውን የግራ ቀኝ ክርክር አብራር አብራርተዋል። አንድ ሰው የሽብር ወንጀል ፈጸመ ለማለት ሽብርን ወንጀሎችን ለመቆጣጠር በወጣ አዋጅ ቁጥር አስራ አንድ ሰባት ተግባር ሁለት ሺ አስራ ሁለት አንቀጽ ሚኒስጥር አንድ መሰረት እነዛ ሰዎች የተሰባሰቡት ለአንድ አይነት የፖለቲካ፣ የኢኮኖሚ፣ የሃይማኖት ወይም የብሔር አላማ ሆኖ በዛም ምክንያት የሰው ህይወት ካለፈ የሰው ንብረት ከጠፋ እና አካል ጉዳት የተለያዩ ጉዳቶች ከደረሱ ነው ሽብር የሚባለው። በተለይ ለአንድ አይነት አላማ መሆን ይጠበቅበታል። ጅቱ በ ሽብር አዋጁ የሚስተናገድ አይደለም። ሰናገድ እንኳን ከተባለ በወንጀል የልኩ አራት አርባ ሰረት የዲጂትል ንቅፋቶ ሆኖ የመንግስት ሰራተኛ የሚሰጠውን ትዕዛዝ ባለመቀበል የመቃወም እና ያለመታዘዝ ድርጊት ስለሆነ ይህ ደግሞ የሚያስቀጣው እስከ አንድ አመት የሚደርስ ቀላል እስራት ነው። ዋስትና የሚያስከለክል አይደለም እና ሊከለከል አይገባም። ከዛም ባለፈ በዚሁ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር አንቀጽ መሰረት ተጨማሪ ጊዜ ቀጠሮ የሚጠየቀው ተጠርጣሪዎቹ ቢወጡ ምርመራውን የሚያደናቅፍ መሆኑን በግልጽ መርማሪ ፖሊስ የሚያስረዳ ከሆነ የሚሰባሰቡትን ማስረጃዎች ላይ እንቅፋት የሚፈጥር ከሆነ ነው። ማስረጃው ማስረጃ ተሰብስቦ ስላለቀ እዚህ ላይ ኦሃንዲያ የሆነ ነገር ስለሆነ ተጨማሪ ጊዜ ቀጠሮ ሊጠየቅ አይገባም ብለን ክርክር አድርገን ነበር። ሆኖም ግን ችሎቱ መርማሪ ፖሊስ ያቀረበውን ምክንያት ነው መቀበል፣ የአስራ አራት ቀን ጊዜ ቀጠሮ በዛሬ ሁለት ፈቅዷል። ደንበኞቻቸው ለመጀመሪያ ጊዜ ፍርድ ቤት የቀረቡት ባለፈው ቅዳሜ ነሐሴ 18 ቀን 2016 ዓ ም እንደነበር የጠቀሱት ጠበቃዋ የዋስትና መብት ተፈቅዶላቸው እንደነበር አስታውሰው ይህንንም ዛሬ በነበረው ክርክር ላይ ጭምር ማንሳታቸውን አብራርተዋል። አራዳ ቀርበውት በተመሳሳይ ሁከትና ብጥብጥ ሽግር በማስነሳት በሚቀርበው ፍርድ ቤቱ ሀያ ሀያ ሺህ ብር ዋስትና በመፍቀድ ከስር ለቋቸው ነበር። ሆኑም ግን ያንን አልተቀበሉትም። በድጋሚ ነው ትናንትና ፍርድ ቤት ያቀረቧቸው። ይህንንም እኛ መከራከሪያ ስንት ተከራክረንበታል። ሆኖም ግን ፍርድ ቤቱ አልተቀበለውም። የኢትዮጵያ ፌዴራል ፖሊስ ነሐሴ አስራ ስድስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ባወጣው መግለጫ ተጠርጣሪዎቹ በቁጥጥር ስር የዋሉት በሀገሪቱ ካለው የክረምት ወቅት ጋር ተያይዞ በተፈጠረው የአየር መዛባት ምክንያት አውሮፕላኑ መብረር አይችልም ያሉ የበረራ ባለሙያዎችን በማስገደድ በረራውን ለማስቀጠል በፈጠሩት አምባጓሮና ግርግር ወንጀል ተጠርጥረው ነው ሲል አስታውቋል። የፖሊስ የምርመራ ቡድን ተጠርጣሪዎቹ ላይ ከተመሰረተባቸው የወንጀል ክስ በተጨማሪ ከጸረ ሰላም ኃይሎች ተልዕኮ ተቀብለው የተንቀሳቀሱ ናቸው በማለት በሽብር ወንጀልም መጠርጠራቸውን ጨምሮ ገልጸዋል። ከተጠርጣሪዎቹ መካከል የአንዱ ጠበቃ መሆናቸውን የገለጹት አቶ ናትናኤል ተክሎ የፌዴራሉ ፍርድ ቤት ተረኛ ወንጀል ችሎት ከትናንት ጀምሮ ጉዳዩን እየተመለከተ የነበረው ከዚሁ በሽብር ወንጀል ከመጠርጠር አንጻር መሆኑን አብራርተዋል። ተከርካሪዎቹም በከሽብር ወንጀል ጋር በተመለከተ ቀርፈታቸዋለው ተጨማሪ ነገር አድርጋቸው ያስፈልገኛል ስለዚህ አስራ አራት ቀን ሊፈቀድ ይገባል የሚል ጥያቄ ቀርቦ አቅርቦ ነበረ። የጠረጠርኩበትም ይሄ በናሴ አስራ ስድስት ወደ መቀሌ ይሄድ የነበረው አውሮፕላን አየር ንብረት ምክንያት መሄድ ሳይችል ሲቀር የሲቪል አቪዬሽን ህግናና አሰራር በመጣስ ደህንነት አደጋ ላይ በሚል አውሮፕላኑን ለመጠን ሙከራ አድርገዋል። መነሻ አድርገውን የሽብር ወንጀል ስለ የቀረበ የነበረው ተፋሪዎቹ፣ ከዚህ ቀደም በፌደራል መጀመሪያ ደረጃ ፍርድ ቤት በአራዳ ምድብ ሁለተኛ ጊዜ ቀጠሮ ችሎት ቀርበው የሽብር ዋስትና ሰጥቷቸዋል። አሁን ላይ የፌደራል ፖሊስ ያነሷቸው ነጥቦች ያኔም የተነሱ ናቸው እና በድጋሚ መቅረባቸው አግባብ አይደለም። አሁንም ደግሞ ፌደራል ፖሊሲ ቀረኛ ያላቸው ማስረጃዎች ከአየር መንገድ ከሲቪላይዜሽን ባለስልጣን፣ እና ከሜትሮሎጂ እንዲሁም ከኤሌክትሮኒክስ መሳሪያዎች የሚገኙ እና በተጠርጣሪዎቹ በዋስ የሚወጡ ማስረጃዎች ሊያቀፉ እንዳይቀርብ ሊያደርግ የሚችሉበት ምንም አይነት አቅምም የለም። ዋስትና ግዙፍ ህገ መንግስታዊ መብት ነው። ሊከለከል የሚገባው እጅግ በጠባቡ ተተርጉሞ ነው። ቀሪ ስራዎቹ እነሱ በመውጣታቸው የሚደናቀፍ ወይም የሚቀር ወይም ደግሞ የሚለወጥ መሆኑን ማረጋገጥ ነበረበት። የሚክርክር ቀርቦ ነበር። በአጠቃላይ በጠበቆች በኩል ሁለተኛ ጊዜ ቀጠሮ ችሎት የነበረ ጉዳይ ቀርቧል ለፍርድ ቤቱ። ከዛ መሰረት ፍርድ ቤቱ የአዲስ የፌደራል ጀመረጃ ፍርድ ቤት የቀረቡት በእውቀትና በጥበጥ እንጂ መሽብር አይደለም። አሁን ላይ ከቀረቡ ማስረጃ ውስጥ ፖሊስ እንደ ጅምር እንትኑ ከጅምር ስራ ሊያሰባስባቸው የሚችላቸው መረጃዎች መስጠቱ በግ ተገቢ ነው። አሁን ላይ የዋስና መጠበቅ አይገባም በሚል የፌደራሉ ፍርድ ቤት ተረኛ ወንጀል ችሎት በዛሬው ውሎ የተጠርጣሪዎችን የዋስትና ጥያቄ ባለመቀበል ለፖሊስ የ14 ቀን የምርመራ ማጣሪያ ጊዜ መፍቀዱንም ጠበቆቹ አስረድተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ የአሜሪካ ድምጽ የአማርኛ ክፍል መሰናዶን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ አብዝተን እናመሰግናለን። የምሽቱ የመጨረሻው ዘገባችን ደግሞ ወደ ማላዊ ነው የሚወስደን። ቴክኖሎጂ ላይ የሚያተኩር ነው የሚሆነው። የአፍሪካ የመጀመሪያው በፀሐይ ኃይል የሚሰራ አራሽ መኪና ወይም ደሞ ትራክተር በማላዊ የመስክ ሙከራውን ወይም ደግሞ ስራውን ጀምሯል። ባለሙያዎች አፍትራክ ወይም ደግሞ የአፍሪካ ትራክተር የሚል መጠሪያ የሰጡት መኪና በእጅ የሚዘወር ሲሆን የአነስተኛ አርሶ አደሮችን ምርትም ሊያሳድግ እንደሚችል ተናግረዋል። ላሜክ ማሲና ከማላዊ ዚምባ ቀጠና ያደረሰንን ዘገባ ሀብታሙ ስዩም እንደሚከተለው አሰናድቶታል። በፀሐይ ኃይል የሚሠራው አፍትራክ ትራክተር ዓላማው በማላዊ አነስተኛ መሬት ያላቸው ገበሬዎች ጠንካራውን የመሬት ንጣፍ እንዲዘልቁ መርዳት ነው። የግብርና ባለሙያዎች እንደሚናገሩት ሰብሎቹ በጭንጫ መሬት ላይ ማደግ ይቸግራቸዋል። አይዛክ ሞንጆ ታይን የተሰኘው እርሻ ተኮር ተቋም የማላዊ ቅርንጫፍ ኃላፊ ናቸው። ባለፉት አስር ዓመታት ውስጥ ጭንጫ የሆነ የመሬት ክፍል ተፈጥሯል። መሬቱ እጅግ የከረረ ከመሆኑ ብዛት የተክሎች ሥራ አይዘልቀውም። የዝናብ ውሃ እንኳን ለመስረግ ይቸግረዋል። በዚህም ምክንያት የምርት መጠን ማሽቆልቆል ይዟል። ሳይኔ የተባለው ተቋም የሚያበረታታው የእርሻ ዘዴ ዲፕ ቤድ ፋርሚንግ ይሰኛል። ጭንጫ መሬቱን በጥልቅ ማረስና ማለስለስን የሚጠይቅ ያስተራረስ መላ ነው። ቻባላ አፍትራክ በእንግሊዝ ከሚገኘው ለቦሮ ዩኒቨርሲቲ ጋር በመተባበር የቀረበና በአፍሪካ ገጠራማ መሬት ላይ ላሉ ጭንጫማውን መሬት በዶማ ለመቆፈር ለሚታገሉ አነስተኛ ገበሬዎች የመጀመሪያ መላ እንደሆነ ይናገራሉ። እየተከተላችሁ ልታሽከረክሩት ትችላላችሁ። በመሳብና በመልቀቅ መተላለፊያ ቦይ መቆፈር ይቻላል። ይህን የመሰሉ ትራክተሮች በአቅራቢያ ስለሌሉ የመጀመሪያ አድርገዋል። አፍሪካን ዙሪያ የተመለከቱ በአህጉሪቱ መሰል መሳሪያዎች እንደሌሉ ነግረውናል። የመጀመሪያ ደረጃ ሙከራዎች የትራክተሩን አቅም ለማሻሻል ማስተካከያ መደረግ አስፈላጊ መሆኑን ይጠቁማሉ። ቲኮሃዛና ከማህታ የአፍትራክ መርሃ ግብር ኃላፊ ናቸው። በሙከራችን ወቅት አንዳንዴ ማሽኑ ራሱን እንደሚዘጋ ተመልክተናል። አንዳንዴ ደግሞ በጥሩ ሁኔታ ስራውን ያከናውናል። ስራውን በጥሩ ሁኔታ ቢከውንም አንዳንዴ በምንፈልገው መጠን መሬቱን አያርስም። አስቀድሞ የታዩ ችግሮች ቢኖሩም የሚተገበሩት ማስተካከዮች ለማረስ የሚያስችሉ ሰንሰለቶችን ቁጥር መጨመርን ያካትታል። አፍትራክ ሜልኬን ሞሴፕ አረንጓዴ ኃይል ሽልማት የአንድ ሚሊዮን ዶላር ተሸላሚ ሆኗል ግንቦት ወር ላይ። ትራክተሩ ባትሪዎቹን ለመምራት የሚያስችለው ከፀሐይ ብርሃን ኃይል ለማሰባሰብ የሚያስችለው መሳሪያ ይጠቀማል። እንደ ኤልዛቤት ጎንድዌ በምዛሙ መንደር ያሉ አዲሱን መላ የሚያመሰግኑ ገበሬዎች ለቤታቸው የሚሆን ኃይል ከፀሐይ ኃይል መሰብሰቢያው ጋር በማያያዝ ያገኛሉ። አንዳንድ የአጎራባች መንደሮች ሰዎች ያደንቁናል። መንደራችሁ ከእግዚአብሔር ዘንድ በረከት አግኝተዋል ይሉናል። አሁን ቀንና ሌሊቱን ሙሉ የቴሌቪዥን መስኮቶች የምናበራበትና ለመብራት ምንጭ የምንጠቀምበት ኤሌክትሪክ አለን። የመንግስት የግብርና መስክ ባለስልጣናት መርሃ ግብሩ በማላዊ ገበሬዎች ሲለመድ የሰብል ምርትን ለመጨመር እንደሚረዳቸው አምናሉ። ጆሴ ብችዌንጋ ለማላዊ የእርሻ ሚኒስትር የሚሰሩ ባለሙያ ናቸው። እሳቸው ባህላዊውን ዶማ ከሚጠቀሙት የተሻለ ለገበሬዎች ገቢ ያስገኝላችኋል፣ ሰፊ እርሻ ለማልማትም ይጠቅማችኋል ብለዋል። ታይኔ ተቋም የአፍትራክ መርሃ ግብርን እንዲሁም ዲፕቤድ የተሰኘውን አስተራረስ መላ ጥቅም ለመጋራት ገበሬዎች የህብረት ሥራ ማኅበራትን እንዲመሠርቱ ያበረታታል።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 ኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202251 3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የተከበራችሁ አድማጭ ተመልካቾቻችን ከዋና አዘጋጇ ቆንጆ ታዬ እንዲሁም ደግሞ ከፕሮግራም አቀናባሪዋ ብርሃን ኃይሉ ጋር በመሆን ሳስተናግዳችሁ የቆየሁት ኤደን ገረመው ነኝ። የዲጂታልና የዌብ ፕሮዲሰራችን አበባየው ገበያው እንዲሁም ደግሞ ከሌሎች የአሜሪካ ድምጽ ዘጋቢዎች ጋር እዚህ ላይ እንሰናበታችኋለን። ሰላም ጤና ይስጥልን።